ናራቲቭ ድርሰት አልማ ሰላምታ ሰጠችኝ። ሰላምታ መስጠት ሰላምታ ማድረግ። ወይዘሮ ጥሩነሽና አቶ ከበደ አንድ ቀን መንገድ ላይ ተገናኙ። አቶ ከበደ ለወይዘሮ ጥሩነሽ ሰላምታ ሰጣት። ወይዘሮ ጥሩነሽም ለአቶ ከበደ ሰላምታ አደረገች። አቶ ከበደ የወይዘሮ ጥሩነሽን ባለቤት በየጊዜው እንደሚያገኛቸውና ደህንነቷን እንደሚጠይቅ ነገራት እሷም ወይዘሪት አልማዝን እንዳገኘችና ደህንነታቸውን እንደ ጠየቀች ለአቶ ከበደ ነገረችው አቶ ከበደም ልጁ ወይዘሪት አልማዝ እንደ ታመመችና ሐኪም ቤት ውስጥ እንዳለች ለወይዘሮ ጥሩነሽ ነገራት ወይዘሮ ጥሩነሽም ወደ ሐኪም ቤት መሄድና ወይዘሪት አልማዝን መጠየቅ መፈለጉ ነገረችው። ጥያቄዎች። በመንገድ ላይ ስንት ሰዎች ተገናኙ? የተገናኙት ሰዎች ስም ማን ነው? አቶ ከበደ ለወይዘሮ ጥሩነሽ ምን ነገራት? ወይዘሮ ጥሩነሽስ ለአቶ ከበደ ምን ነገረችው? አቶ ከበደ ስለ ልጁ ምን አለ? ወይዘሮ ጥሩነሽስ ምን አለች? ወይዘሮ ጥሩነሽ አልማዝን መቼ ጠየቀቻት? የሆስፒታሉ ሐኪሞች ጥሩ ናቸው።